አረፍተ ነገሮችን ጽፈንላቸዋል። እኚህ ሶስት አረፍተ ነገሮች ናምብ አይ ዋንት ቱ ስፒክ ኢንግሊሽ፣ አይ ሆፕ ቱ ስፒክ ኢንግሊሽ፣ አይ ዊሽ አይ ኩድ ስፒክ ኢንግሊሽ። የእነዚህ የሶስቱ አረፍተ ነገሮች ትርጉም ምን ይመስላቸዋል? ስሜ አማኑኤል እስራኤል ይባላል። የኢማሩ ክሪኤተር ነኝ። እኔ በጸጋ ጌታቸው እባላለሁ። ይማሩ ላይ አስተማሪ ነኝ። መጀመሪያ ቪዲዮቹን ለመስራት ለመልቀቅ፣ እንግሊዝኛ ለማስተማር ያነሳሳን በፊት ያው እኔ ፐርሰናል የምሰራው ትራንስሌሽን ላይ ነበር እና ብዙ ሰው ከውጭ ሀገር ወደዚህ ሲመጣ ይቸገራል። እንግሊዝኛ ለመተርጎም፣ እንግሊዝኛ ለመናገር ከውጭ የሚመጡትም ይቸገራሉ፣ እዚህም ያሉ ሰዎች ይቸገራሉ እና ያንን ችግር ለመቅረፍ ተብሎ የተጀመረ ቻናል ነው። ያው ቋንቋውን ስናስተምር ደግሞ እኛም እንደ ሌሎች ትምህርት ቤቶች ግዴታዊ የግራመር ህጎችን በማስሸምደድ አስጨናቂ በሆነ መንገድ ሳይሆን፣ ሰዎች ዘና እያሉ መማር የሚችሉበትን አይነት በቃ አትሞስፌር ለመፍጠር እንሞክራለን። ከዛ ደግሞ የተማሩትን ነገር ደግሞ ወዲያው በዕለት ተዕለት ህይወታቸው መጠቀም የሚችሏቸውን ትምህርቶችን ለማስተማር እንሞክራለን። አዎ፣ በጣም በሺ የሚቆጠሩ ኦልሞስት ወደ 160 ሺህ የሚሆን ሰብስክራይበር አለ እና በጣም ጥሩ ፊድባክ ነው ያለው። አንድም ቀን ኔጌቲቭ ኮሜንት አያጋጥም። በጣም ፖዚቲቭ ምላሽ ነው ያለው። ሁልጊዜ ጊዜ ሰዎች እንደውም ሞር እንድንሰራ የሚያደርገን ኮሜንቶቹን ገብተን ስናይ በቃ በየዕለቱ በቃ ቪዲዮ እንድንለቅ ይገፋፉናልና በጣም ፖዘቲቭ ምላሽ ነው ያለው ከሰው እና ያው ያስተዋል ነው ምንድን ነው በጣም በቃ የእንግሊዘኛው ቋንቋ በጣም ተፈላጊነት ያለው ዘርፍ እንደሆነ አይደለ? ብዙ ሰዎች ለስራም ቢሆን ለትምህርትም ቢሆን በጣም ያስፈልጋቸዋል። ግን ሀገሪቱ ውስጥ ያለው የማስተማሪያ መንገዶች ሰውን እየጠቀመው አይደለም። እና ብዙዎች ዩኒቨርሲቲ ተመርቀናል፣ ምን ብለናል፣ ግን በቃ አንችልም፣ ወይ ደግሞ ስራ ላይ ነኝ ያለሁት፣ ግን አንችልም፣ እና በጣም ያስፈልገኛል የእናንተ ትምህርት የሚሉ ሰዎች አሉ። ውጭ የሆነውም ደግሞ በቃ ትምህርት አለም፣ አልተማርኩኝም፣ ባለመማሬ በቃ በጣም እየተጎዳሁኝ ነው እያሉ ብዙ ሰዎች አሉ። ብቻ ምን ያህል ለእኛ ሰው ይሄ ትምህርት፣ የዚህ ቋንቋ ትምህርት እንደሚያስፈልገው በቃ በጣም ያየ ነው፣ ከደረሰን ምላሽ ያየ ነው። ይሄንን ነው በጣም ተፈላጊነት እንዳለው ትምህርቶችን በምታዘጋጁበት ጊዜ የፈተኗችሁ ወይም የሚያስቸግሯችሁ ሀሳቦች ነበሩ ወይ? በአማርኛ እንደዚህ ይባላል፣ በእንግሊዝኛ ግን ለመግለጽ ከብዶን ነበር የምትሏቸው ወይንም ደግሞ ወደ አማርኛ ለመመለስም ሊሆን ይችላል? አዎ አንድ ለምሳሌ አንድ ቪዲዮ ሰርተን ነበረ ቅርብ ጊዜ ስላንግን ማስተማር የሚል በጣም እሱ ቪዲዮ እንደውም በጣም ብዙ ሰዎች ወደውት እያዩት ነው። አሁንም በጣም እየታየ ያለ ቪዲዮ ነው። ግን ለዛ ቪዲዮኛ ሪሰርች ስናደርግ አሜሪካን ስላንግ የሚለው ርዕስ ላይ አሜሪካውያን በጣም የሚጠቀሟቸው ቋንቋዎች ግን ልክ እኛ እምጥተን ያንን ማስተማር ስንፈልግ በእኛ ባህል በፍጹም የማይሆኑ ቃላት ነበሩ አይደለም። እና ይህንን ያው ሰዎቹ መስማታቸው አይቀርም ምን ማለት ነው ብለው መማር መፈለጋቸው አይቀርም። ግን እኛ ይህንን አናስተምርም ይከብዳል ብለን የተውናቸው እንትኖች ነበሩ አይደል አሉ። እንደዚህ አይነት በባህል ምክንያት ማይጣጣሙ ነገሮች ያው፣ የምዕራቡ ዓለም ሞር ፍሪ በመሆናቸው በብዙ ነገሮች ወደኛ ወደኛ ጋር ሲመጣ በደምብ ትራንስሌት ማያረጉ ነገሮች አሉ። ቪዲዮዎቻችሁን ስመለከት በጥሩ ጥራት የተዘጋጁ ናቸው። እንቅስቃሴያችሁ ወጪ ያለው ይመስለኛል። ይህን አገልግሎት ለመስጠት የሚያግዛችሁን ድጋፍ ከየት ነው የምታገኙት? ቪዲዮዎቻችን ላይ ምንም አንደራደርም። በጣም ጥራት ባለው መልኩ ነው ለማቅረብ የምንፈልገው ለተመልካቾቻችን። አንድ ሰው አንዱን ቪዲዮ አይቶ በአሪፍ አቀራረብ ከቀረበለት የሚቀጥለውንም ቪዲዮ የማየት ፕሮባቢሊቲው በጣም ሀይ ስለሆነ እኛም ያንን ለማድረግ በደንብ በጥራት ነው የምንሰራው አ እንዳልከውም ደግሞ በደንብ ወጪ አለው። በጣም ብዙ ወጪዎች አሉት። ግን ያንን ወጪ በራሳችን ነው ከበር የምናደርገው። አሁን ላይ ግን ከዩቲዩብም የምናገኘው የተወሰነ ኢንካም አለ። ከሱም እያደረግን አቻችለን ነው እየሰራን ያለ ነው። ይማሩ የተሰኘውን አውታር የበለጠ ለማሳደግ ምን አይነት እቅዶች አሏችሁ? የወደፊት ልማችሁስ ምንድን ነው? ይማሩን ለማሳደግ የተለያዩ እንቅስቃሴዎችን እያደረግን ነው። ኦሬዲ የቀረጽናቸው ፕሮጀክቶች አሉ። እነሱንም ለማሳካት የተለያዩ እርምጃዎችን እየወሰድን ነው። ከእነሱ መካከል አንደኛው ይማሩ ለልጆች የሚል ፕሮግራም ነው። ልጆች በቀላሉ ቋንቋን፣ ቁጥርን፣ ከለርን፣ የተለያዩ ገና ሲጀምሩ ማወቅ ያለባቸውን ነገሮች በአጭር ጊዜ ውስጥ እንዲጀምሩ እንዲለምዱ የሚያደርጉ ትምህርቶችን እያስተማርን ነው። በጸጋና አማን እጅግ በጣም አመሰግናለሁ። የጀመራችሁት ነገር ትልቅ ቦታ ደርሶ እንድታዩ ትመኝላችኋለሁ። መልካም እድል፣ መልካም ምሽት። እሺ፣ እኛም በጣም እናመሰግናለን። አክብራችሁ ስለጠራችሁን፣ ስለጋበዛችሁን እናመሰግናለን። ያው እኛም እንግዲህ ያው ለሀገራችን ሰው የሚጠቅምን ነገር ቫሊዩ አድ የሚያደርግን ነገር ለመስራት ነው እየሞከርን ያለ ነው እና ያው ይሄ ስራችንም እውቅና ተሰጥቶት ኦኝ ልጆች ጥሩ ስራ እየሰሩ ነው ብለው መጋበዛችን በጣም ደስ ብሎናል። በዚህ አጋጣሚም ደግሞ ያው ለመጀመሪያ ጊዜ ስለዚህ ቻነል የሚሰሙ ሰዎች ካሉ ቻነላችንን ፈልጋችሁ ሄዳችሁ ሰብስክራይብ እንድታደርጉ እንጋብዛለን። ያው በጣም ጠቃሚ ነገር ነው እየሰራን ያለ ነው። እናመሰግናለን በጣም።